ባሳለፍነው ሳምንት መጨረሻ ላይ በኦሮሚያ ክልል በሞያሌ ከተማ የመከላከያ ሰራዊቱ የወሰደው እርምጃ ጥቂት የማይባሉ ሰዎችን ሕይወት ቀጥፎ ብዙዎችን በማቁሰሉ ብቻ አልተገታም። በከተማዋና በአካባቢ ያሉት ቀበሌዎች ውስጥ የሚኖሩት ወገኖችንም ለስደት ዳርገዋል። የአይን እማኞች ለዶችቤሌ እንደገለጹት ለደህንነታቸው በመስጋት በሺዎች የሚቆጠሩት በኬንያ ድንበር ውስጥ ወደምትገኘው ወደ ሞያሌ እየተሰደዱ ነው። እማኞቹ የገለጹትን የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ለዶችቤሌ አረጋግጠዋል። ያው ይሄ ችግር አሁን ከተማ ብቻ ሳይሆን ከተማ ዙሪያ ያሉ ቀበሌዎችንም የሚነካካ ነው። እኔ ይሄን ጉዳይ በዋናነት ከሚከታተለው መስሪያ ቤት ጋር ኢንፎርሜሽን ተለውጠን እስካሁን ወደ አምሳ ሺህ አካባቢ ሰው እንደተፈናቀለ ነው ኢንፎርሜሽኑ ያለኝ። ግን ያየሁት ነገር ያው እዚሁም እንመፈናቀሉ ይችላል። በዛሬው ዕለት በከተማዋ የተወሰነ እንቅስቃሴ መኖሩን የተናገሩት አቶ አስቻለው በሸዋበር፣ በአርበሌና በሌሎች ቀበሌዎች ውስጥ የሚኖሩ ህዝብ እየሸሹ እንደሚገኙም አክለው ገልጸዋል። ከዚህም ሌላ ዛሬ በአካባቢው ወጣቶች ጋር የህዝብን ሰላምና ደህንነት የተመለከተ ውይይት እያደረጉ እንደሚገኙ የተናገሩት አቶ አስቻለው ወጣቶቹ ለውይይት ያነሱት ጥያቄን በተመለከተ እንዲህ ዘርዝረዋል በዋናነት የሚነሳው እስከ መቼ ድረስ ነው የሰው ህይወት የሚጠፋው? ለምንድን ነው የህግ በላይነት የማይከበረው? ይህን ችግር የሚፈጥር አካል ለምንድን ነው እርምጃ የማይወሰድበት የሚል ነው በዋናነት እና እየተወሰደ ያለው እርምጃ አግባብነት የለውም፣ ይሄ በአስቸኳይ መስተካከል አለበት የሚሉ ዋና ዋና ጥቦች ናቸው። በሞያሌ ከተማ በሸዋበር ቀበሌ ነዋሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉት ግለሰብ ቀበሌያቸውን ጨምሮ በአርበሌ በዜሮ አንድና በዜሮ ሁለት በጨሙቂ በመለቢ በጡቃ በአርገኔ በመዶ በሙዲ አምቦ ይኖሩ የነበረው የሚለው ህዝብ የመከላከያ ሰራዊት እያደረሰ ይገኛል ባለው አፈና ብዙ ሰዎች እየተሰደዱ እንደሆነም ይናገራሉ። በዛሬው ቀን የሞያሌ ከተማ ሰው የማይኖርበት ኦና ነው የምትመስለው። አስፋልቱ ባዶ ነው፣ ሁሉም ቤቱን ዘግቶ ወደ ኬንያ ተሰደዋል። የአራት ወንዶችና የሁለት ልጃገረዶች አባት የሆኑት ይህ ግለሰብ ልጆቻቸውን ከነ ባለቤታቸው ጋር ወደ ኬንያ መላካቸውን ለዶችቤሌ ተናግረዋል። እሳቸው በሸዋበር ለምን እንደቀሩና ስለ ደህንነታቸው ጉዳይ ሲጠየቁ በሸዋ በር ውስጥ ንብረት አለኝ፣ ቤት አለኝ፣ አስር ፍየሎች አሉኝ። በእንዲህ አይነት ጊዜ ንብረት ልዘረፍ ይችላል መባሉን ስለሰማው ንብረቴን ጥዬ ለመሄድ ሰጋው። መቼም ሞት አይቀርምና ንብረቴን ልጠብቅ ብዬ ነው የቀረውት። የአስቸኳይ ጊዜ አዋጁ በአገሪቱ ሰላምና መረጋጋት ያመጣል ቢባልም በተቃራኒው ነገሮችን እያባባሴ እንደሚገኝ የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀሌ ገርባ ይናገራሉ። እየተሰደዱ ያሉትን ዜጎች ጉዳይ በተመለከተ እንዲህ ይላሉ። በተጻራሪው የመንግስት ወታደሮች ህዝብን ይከላከላል የተባለ መከላከያ ሰራዊት፣ ከህዝብ የወጣ መከላከያ ሰራዊት፣ የሀገርን ዳር ድንበርና የሀገርን ሰላም ያስጠብቃል በተባለ መከላከያ ሰራዊት የአንድ ሀገር ዜጋ በራሱ ሰራዊት እንደዚህ ሲጠቃና ከሀገር ሲሰደድ ከመስማት የበለጠ ከማየት የበለጠ እጅግ አሳዛኝ ነገር ይኖራል ተብሎ አይታሰብም። በጣም ነው እኔ የሚሰማኝ፣ ለእኔ ብቻ ሳይሆን ለመላው ኢትዮጵያ ህዝብ ከዚህ የበለጠ አሳዛኝ ነገር አለ ብዬ አልገምትም። በሀገር ሰራዊት ከመመታት የበለጠ እጅግ ተስፋ የሚያስቆርጥና አገርስ ምንድን ነው መከላከያስ ምንድን ነው የሚያስብል ነገር ያለ አይመስለኝም እና ይሄ ሊቀጥል ይገባል ብለን አናምንም። በዚህ ሁለት ቀናት ውስጥ እኔም በደረሰኝ መረጃ መሰረት ከአስራ ስምንት በላይ ሰዎች ህይወታቸውን አጥተዋል፣ ብዙዎች ቆስለዋል፣ ሌሎቹ ደግሞ በሀገራቸው መኖር ተስኗቸው ድንበር እያቋረጡ ወደ ሌላ ሀገር ለመሰደድ ተገደዋል። ለዘመናት ያፈሯ ያላቸው ንብረቶቻቸውን ጥለው ለመሄድ እና እስከ መጨረሻው ምናልባትም ለመሰናበት የተገደዱበት ሁኔታ ተፈጥሯል። አቶ በቀሌ አክሎም መንግስት ቶሎ ብሎ ለችግሩ መፍትሄ ካልሰጠው አገሪቱ ወዴት እንደምትሄድ ለማንም መግለጽ የሚያስፈልግ አይመስለኝም ብለዋል። በቅርቡ በኦሮሚያና በኢትዮጵያ ሶማሌያ አዋሳኝ ድንበሮች ላይ በተከሰተው ግጭት ወደ አንድ ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽሕፈት ቤት አሳውቀዋል።